ዶክተር ትልቅ ሰው ለዛሬው ሐኪሞን የጠየቁ ፕሮግራማችን ከአንድ አድማጫችን የደረሰን ጥያቄ ነው መነሻችን። ከዚህ ቀደም ከረዥም ጊዜ በፊት በተመሳሳይ አንስተ ነው ነበር አንዳንድ ሰዎች የሚኖራቸው ቀለማትን ያለመለየት ችግር ይመለከታል። ይህን ችግር ለማከም በእንግሊዝኛው አጠራር ኮሬክቲቭ ሌንስስ የሚባሉት ያስተካክሉታል የሚል መረጃ እንደደረሰው ገልጾ ስለ ትክክለኝነቱ ለማወቅ ነው የጠየቀን። ስለ ችግሩ ምንነትም እንድናስረዳው ጠይቋል። ለመሆኑ የዚህ ቀለማትን የመለየት ችግር መንስኤው ምንድን ነው? ከለር ብላይንድነስ ወይም ከለር ያለማየት ችግር በአብዛኛው ሄሬዲታሪ ወይም በዘር የሚመጣ ችግር ነው። በመጠኑ ደግሞ ከአንዳንድ አይን በሽታዎች ጋር ተያይዞ አይን ውስጥ ያለው ሂትለር የሚባለው ላይ በሚደርስ ጉዳትም ሊመጣ ይችላል። አብዛኛው ግን የሚወለድ ማለት ነው፣ ጄኔቲክ የሆነ ችግር ነው ዘር ሀረግ ተከትሎ የሚመጣ የአይን ችግር ነው። አዎ በዘር ሀረግ የሚመጣ ነው። አብዛኛውን ጊዜ ወንዶችን ነው አፌክት የሚያደርገው። ይሄ አሁን ሬድ ግሪን የሚባለው ቀይ አረንጓዴ ከለር ብላይንድነስ የሚባለው አብዛኛው ኮመን የሆነው እሱ ነው። ከስምንት ፐርሰንት የሚሆኑ ወንዶች በዚህ አፌክት ሊሆናሉ ተብሎ ይታሰባል። ይሄ አብዛኛው አሁን ባለው ጄኔቲክ ወይም በዘር የሚተላለፍ ከመቶ ሰዎች ስምንቱ ለዚህ ሊጋለጡ ይችላሉ በሴቶች ላይ ብዙም አይታይም ነው ያሉን እንግዲህ አንድ ሰው ቀለማትን በቅጡ ለመለየት ችግር እንዳለበት በምርመራ የሚታወቅ ከሆነ ቅድም ቀለማቱን ገልጠዋል። በምልክት ደረጃስ የሚታዩ ያሉ ቢጫ፣ ቀይ ወይም አረንጓዴን የትኞቹን ቀለማት ብቻ ለይቶ አለማየት ይችላል አንድ ሰው እንደ ህመሙ አይነት የችግሩን መሰረቶች ያስረዱን። አሁ ሶስቱ መሰረታዊ ቀለም አይነቶች የሰው አይን የሚያያቸው ትራክሮማት ይባላል። ሶስት አይነት ቀለሞች ማየት ይችላል የሰው አይነት እንስሳት ምንም እንደዚህ ናቸው ማለት አይደለም። አንዳንድ እንስሳቶች አንድ ከለር ብቻ የሚያዩ ያሉ፣ ሁለት የሚያዩ አለ። የሰው ልጅ ግን ሶስት ከለር ያያል። እነዚህም ቀይ፣ አረንጓዴ እና ሰማያዊ ናቸው። እና ጉድለቶቹ ሶስቱንም ከለር ያለ ማየት ችግር በጣም በጣም በጣም ሬድ እና እንደዛ ማየት የማይችሉ ሰዎች በአጠቃላይ እንደዚህ ከለር ብቻ ሳይሆን የማየት ችሎታቸው ራሱ በጣም የደከመ ነው የሚሆነው። አብዛኛው ሰው ግን አሁን ከተጠቀስናቸው ስምንት ፐርሰንት ውስጥ ሬድ ግሪን የሚባለው ወይንም ቀይ አረንጓዴ የሚባለው የከለር የማየት ችግር ነው። ከዛ ቀጥሎ ደግሞ ብሉ የሎም ይባላል ሰማያዊ እና ቢጫ የነዚህ ኮምቢኔሽኖች ናቸው። ሬድ ግሪን የሚባለው ግን በአብዛኛው እሱ ነው። ግን አንዳንዴ በጣም ሬር ከሆነ ሁኔታ ደግሞ ቀይና አረንጓዴ ያለማየት ዋናው በብዛት የሚታየው እሱ ነው። ሰማያዊና የቢጫን ደግሞ በሁለተኛ ደረጃ የሚገኘው አውስ ነው ብሉ የሎ የምንለው ማለት ነው። በሶስተኛ ደረጃ የምንፈርጀው ምንም ከለር የማያዩ ደግሞ እነዚህ ከለርጋታ ያይዘ ብቻ ሳይሆን የእይታ ምንለው ችግርም ይኖራቸዋል። እዚህ አብዛኝ ነው። ቀድሞውኑ በተፈጥሮ ጂን የሚባለው ይሄ የዘራረግን የሚከተል ና የሰዎችን ውስጣዊ ሁኔታ የሚወስን ተፈጥሮ መጓደሉ ከሆነ የሚያመጣው ይሄ ችግር በሕክምና ሊረዳ የሚችል ነው ወይስ አንድ ሰው ቀለማትን በወጉ የመለየት ችግር ካለበት ሊደረግ ምንም ነገር የለም ይታከማል? ጥሩ እንግዲህ ምንድን ነው? የሰው አይን ውስጥ ብርሃን የሚያዩ ሴሎች አሉ። እነዚህ ኮንስ ይባላሉ። ቀን ቀን ብርሃን የምናይ ከለር ብናይባቸው እና እነዚህ ኮኖች ሶስት አይነት ከለር እንዲያዩ ሶስት ፎቶ ፒግመንት የሚባሉ ፕሮቲኖች አሉ። እና እነዚህ ፕሮቲኖች ለማመንጨት የሚያስፈልጉትን ኮዶች የሚያስተላልፉ ጂኖች አሉ። እነዛ ጂኖች ላይ መዛባት ሲፈጠር እነዛ ፒግመንቶች ሳይፈጠሩ ይጠሩ እና ዲፌክቱ ይኖራል። ለምሳሌ ሬድ ግሪን ያልነው ላይ ወንዶች ላይ ኤክስ ክሮሞዞም የሚባል አለ። ወንዶች ላይ ኤክስ ዋይ ነው፣ ሴቶች ላይ ኤክስ ኤክስ ነው። ስለዚህ እነዛ ኤክስ ክሮሞዞም ሪሌትድ የሆነ ችግር ስለሆነ ወንዶች ላይ ብቻ የሚከሰተው በዛ ምክንያት ነው። አሁን ተለር ቪዥን ተለር የማየትን ችግር በአሁኑ ወቅት በሕክምና የመለወጥ ሕክምና የለም። እንግዲህ ወደፊት የጂን ቴራፒ የምንለው አሁን ብዙ ሪሰርች የሚሰራበት ነው። ለከለር ቪዥን ብቻ ሳይሆን ለብዙ በሽታዎች ካንሰርን ጨምሮ ብዙ ጥረት መልካም በዚያ ረገድ ተስፋ ይኖር ይሆናል እያሉ ነው። ዶክተር ትልቅ ሰው ለመሆኑ፣ አይናችን ቀለሞችን የሚለየው እንዴት ነው? አንድ ቀለም የመለየት ችግር ያለበት ሰውና የሌለበት ሰው ውስጥ እንዴት ይነጻጸራሉ? ጥሩ ቀለም ለማየት እንግዲህ አይናችን ውስጥ ጊዜ እንደገለጽኩት ለዚህ ስራ አገልግሎት የሚሰጡ ሬቲና የምንለው ክፍል ውስጥ ኮን የሚባሉት ሶስት አይነት ኮን ሴሎች አሉ። ሶስቱ መሰረታዊ ወይም ፕራይማሪ ቀለሞች የምንላቸው ቀይ፣ አረንጓዴ እና ሰማያዊ ናቸው። ሌሎቹ ቀለሞች በሙሉ በየዙሪያችን የምናያቸው የተለያዩ ቀለሞች የእነዚህ ሶስቱ መሰረታዊ ፕራይማሪ ቀለሞች ቅልቅል የሚፈጠሩ ናቸው። ስለዚህ እነዚህ ሶስቱን ቀለሞች ማየት የሚችሉ ሴሎች አለ አይናችን ሬቲና ውስጥ። ስለዚህ አንድ ጤነኛ የሆነ ከለር ቪዥን ያለው ሰው እነዚህ ሶስቱን ከለሮች ማየት የሚችሉ ኮን ሴሎች ካሉት ከለርን ሙሉ ለሙሉ ማየት ይችላል ማለት ነው። እና ለምሳሌ አንድ ነገር ቀይ ነው የሚባለው ነጭ ላይት ሲያርፍበት ቀይ ከለር እንዳንጸባርጋል አንድ ዕቃ ወይም አንድ ነገር አረንጓዴ ነው የሚባለው ደግሞ ነጭ ቀለም ሲያልፉበት አረንጓዴ ቀለም ይመልሳል። ሰማያዊም ደግሞ እንደዚሁ እና አንድ ኖርማል ከለር ቪዥን ያለው ሰው እነዚህ ሶስት መሰረታዊ ሴሎች ፋንክሽን እስካረጉ ድረስ እነዚህም ሶስት ከለሮች እና ከእነዚህ ሶስት ከለሮች ቅልቅል የሚመቱትን ማንኛውም አይነት ከለር በረንብ ያያል ማለት ነው። ከለር ብላይንድነስ ያለበት ሰው ግን ለምሳሌ ሬድ ግሪን ከለር ብላይንድነስ ያለበት ሰው ወይንም ቀይን በደንብ ማየት የማይችል ማለት ነው። ምን ይፈልጋል? ሁለት አይነት ነው። ለምሳሌ ከለር ብላይንድነስ ራሱ ትራለ ዲግሪ አለው። አንደኛው አኖማሊ ይባላል። ሙሉ ለሙሉ ማየት አይችልም፣ ግን ሙሉ ለሙሉ ያንን ከለር የማየት ችሎታውን አለጣም ማለት ነው። አንዳንዶች ደግሞ ሙሉ ለሙሉ ያንን ከለር ማየት የማይችሉ በፍጹም ማለት ነው። ስለዚህ አኖ ማለት ሲሆኑ ውስጥ በዛ የሚሉት እነሱ ናቸው። ኖርማል ከለር ቪዥን ያላቸው ሰዎች ማየት የሚችሉትን ከለር እነሱ በብዛት ቀለሙ በጣም ኢንቴንስ ካልሆነ በስተቀር ሊያዩት አይችሉም። ሊያዩት አይችሉም ስንል ሌላ ቀለም ተመስሎ ይታያል። አዎ ግራጫ ነገር ይታያቸዋል። ሬድ ወይም ግሪን ከማየት ፋንታ ማለት ነው። ክብሯትና ክብሯን አድማጮች ቀለማትን የመለየት ችግር እስካሁን ባለው ሕክምና ጨርሶ እንደማይድን ነገር ግን ተስፋ የጣለበት የጂን ቴራፒ ወይም ሕክምና ጥናት እየተካሄደ መሆኑን ዶክተር ትልቅ ሰው አስረድተዋል የተባሉትን ልዩ ሌንሶች እና ሌሎች መለማመጃዎች ቀለማቱን የመለየት አቅም ማዳበር መቻላቸውም ተገልጠዋል። ሙያዊ ማብራሪያውን የሰጡንን ዶክተር ትልቅ ሰው ተሾመን ለጊዜያቸው አመሰግናለሁ እግዜር